ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ የካቲት 2 2011 ዓ ም ዝግጅታችን ጀመረ። ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ የአዲስቷ ኢትዮጵያ የጋራ ንቅናቄ በተባለው ድርጅት ሰላምና ደህንነት በኢትዮጵያ በሚል ርዕስ ባለፈው ሐሙስ ጥቅምት 19 2012 ዓ.ም በዋሽንግተን ዲሲው ብሔራዊ የፕሬስ ክለብ ዓለም አቀፍ መገናኛ ብዙሀንን የጠራበትን ጋዜጣዊ መግለጫ ተንተርሶ ከተካሄደ ውይይት ላይ የተቀነጨበ ነው የሰማችሁት። ሙሉን ቆየት ብሎ ትሰሙታላችሁ። በመስተንግዶ አብሬያችሁ የምቆየው ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። አልሳንቶስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። መሐል አዲስ አበባ ላይ የሃያ ሺህ የጋራ መኖሪያ ቤቶች ግንባታ ተጀመረ። ሥራው በሁለት ዓመታት ይጠናቀቃል ተብሏል። ፀሐይ ዳምጦ ተጨማሪ አላት። የአዲስ አበባ ምክትል ከንቲባ ኢንጂነር ታከሌ ኡማና ሌሎች የመንግስት ስራ ኃላፊዎች በተገኙበት በአዲስ አበባ መሀል የሚገነቡ ከሀያ ሺህ በላይ የጋራ መኖሪያ ቤቶች ግንባታ በይፋ ተጀምሯል። የለገሀር የጋራ መኖሪያ ቤቶች ግንባታ በአራት ነጥብ ሁለት ሄክታር መሬት ላይ የሚያርፍ ሲሆን አስር ብሎኮች ይኖሩታል። አንድ ሺ ስድስት መቶ ሰማኒያ መኖሪያ ቤቶች እንደሚኖሩትም ተነግሯል። ግንባታው በአስር ስራ ተቋራጭ የሚከናወን ሲሆን ለሶስት ሺ ሰዎች የስራ እድል ይፈጥራል ተብሎም ይጠበቃል። አዲስ አበባ ከተማ ከጊዜ ወደ ጊዜ በከፍተኛ ደረጃ እየጨመረ የመጣውን የመኖሪያ ቤት ፍላጎት ለማሟላት የከተማ አስተዳደሩ በተለያዩ ሳይቶች ተጀምሮ በግንባታ ላይ የሚገኙትን ቤቶች በፍጥ ነት ለማጠናቀቅና በተያያዘው በጀት ዓመትም አምስት መቶ ሺህ የጋራ መኖሪያ ቤቶች በተለያዩ አካባቢዎች በተለያዩ የግንባታ አማራጮች ለማስገንባት እየሰራ እንደሚገኝም አስታውቋል። ምክትል ከንቲባው በስነ ስርዓቱ ላይ ባሰሙት ንግግር ከዚህ በኋላ ለልማትም ሆነ ለጋራ መኖሪያ ቤቶች ግንባታ ከመሀል ከተማ የምትሰደድ ነዋሪ አይኖርም ብሏል። የከተማ ነዋሪዎች ወደ ከተማ ጫፍ የሚሄዱበት ሳይሆን በተወለዱበት በኖሩበት ውቁባቸውንና ድራቸውን በጋራ ባከናወኑበት በዚያው ቦታ ላይ እንደገና አዲስ ቤት፣ አዲስ ሕይወት እንዲጀምሩ ስለምናደርግ ከዚህ በፊት የቤት ግንባታ ላይ የሰራናቸውን የሰሶች ሁሉ በማስተካከል በሂደቱ ደግሞ የተገኙ መልካም ነገሮችን በመቀመር አዲስ የቤት ግንባታ፣ አዲስ የመኖሪያ ግንባታ በዘጠኙም ክፍለ ከተማ በመሀል ከተማ ጀመርናል። ቤቶቹ በሀያ ሰማንያ እና በአርባ ስልሳ የቤት ልማት ፕሮግራም የሚገነቡ ሲሆን የቤቶቹን ግንባታ በሁለት ዓመት ጊዜ ውስጥ ለማጠናቀቅ የከተማ አስተዳደሩ ከፍተኛ ርብርብ እንደሚያደርግም ተጠቅሷል። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ ለዘገባው ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እየሰማችሁ ያላችሁት። በማሊ ሰሜናዊ ግዛት በሚገኝ ወታደራዊ ኬላ ላይ ትናንት በተጣለ አደጋ ሐምሳ ሦስት ወታደሮችና አንድ ሲቪል ተገድለዋል። በሀገሪቱ ውስጥ በሚስተዋለው ጅሃዳዊ እንቅስቃሴ የትናንቱ እጅግ የበዛ ሞት የደረሰበት ጥቃት እንደሆነ ተገልጿል። ለጥቃቱ ኃላፊነት የወሰደ ወገን የለም። ቱርክ ይዛቸው የቆዩ የእስላማዊ መንግሥት ቡድን የቀድሞ ተዋጊዎችን ወደየ ሀገሮቻቸው እንደምትመልስ አስታወቀች። ሶርያ ውስጥ ለሽብሩ ቡድን ሲዋጉ የተያዙት ምርኮኞች የወጡባቸው የአውሮፓ ሀገሮች አንቀበልም ማለታቸው ተቀባይነት የሌለውና ኃላፊነትም የጎደለው ነው ሲሉ የአገር ግዛት ሚኒስትሩ ሱሌይማን ሶይሉ ወቅሰዋል። ሚኒስትሩ ዛሬ ከዋና ከተማይቱ ኢስታንቡል በሰጡት መግለጫ ለአይሲስ ሊዋጉ በመውጣታቸው ምክንያት የአውሮፓ ሀገሮቻቸው ዜግነታቸውን በመንጠቃቸው ምክንያት ቱርክ ለመመለስ መቸገሯን አመልክተው ብቸኛ ባይሆኑም ሲሉ በተለይ እንግሊዝና ሆላን ድን በስም ጠቅሰዋል። ምርኮኞቹ የአይሲስ የቀድሞ ተዋጊዎች በዩናይትድ ስቴትስ ሲደገፉ በነበሩት ኩርዶች ቁጥጥር ስር የነበሩ ሲሆን ቱርክ እስረኞቹን የያዘቻቸው ባለፈው ወር የአሜሪካ ጦር ሲለቅ በኩርዶቹ ላይ ጥቃት በከፈተችበት ጊዜ ነበር። በኩርድ የሶሪያ ዲሞክራሲያዊ ኃይሎችና በቱርክ በሚደገፉት ታጣቂዎች መካከል በሰሜን ሶሪያዊቱ ከተማ ታልታማር አቅራቢያ የከበደ ውጊያ እየተካሄደ መሆኑን የአካባቢው ባለሥልጣናት ተናግረዋል። ውጊያው የተከፈተው ተኩስ እንዲቆም ዩናይትድ ስቴትስ ግፊት እያደረገች ባለችበት ወቅት ነው። በቱርክ የሚደገፉት ኃይሎች በኩርድ ተዋጊዎች ላይ ጥቃቱን የከፈቱት ከታልተማር ከተማ ሰባት ኪሎ ሜትር ርቀት ላይ በሚገኙ አራት ቀበሌዎች ውስጥ መሆኑን የኩርድ ባለሥልጣናት ለቪኦኤ አስታውቀዋል። እጅግ የከበዱ እጅግ የከበደ የሰደድ እሳት አደጋዎች ካሊፎርኒያን እየለበለቡ መስፋፋታቸውን እንደቀጠሉ ሲሆን በደቡባዊ ካሊፎርኒያ ከፍተኛ በሆነ ፍጥነት የሚጓዝ አዲስ ቃጠሎ ተነስቷል። ከሎስ አንጀለስ ከተማ በስተ ሰሜን ከትናንት በስቲያ ከሰዓት በኋላ የተለኮሰው ማሪያ ቃጠሎ እየተባለ የሚጠራው ሰደድ በአጭር ጊዜ ውስጥ 3700 ሄክታር ስፋት ያለውን ክልል ማዳረሱን ባለሥልጣናቱ ተናግረዋል። በመላይቱ ካሊፎርኒያ በቃጠሎ ምክንያት 200 ሺህ ሰው የሚደርስ ሁለት መቶ ሺህ የሚደርስ ቁጥር ያለው ሰው ለመፈናቀል ተገዷል። ባለፈው ዓመት ተነስተው በነበሩ የካሊፎርኒያ ሰደድ ቃጠሎች ሳቢያ 85 ሰው መሞቱና ብዙ ከተሞች መንደዳቸው ይታወቃል። በሕገ ወጥ የሰዎች ሽግግር አድራጉት ሰላሳ ዘጠኝ ቪየትናማውያን በአንድ ማቀዝቀዣ ኮንቴይነር ውስጥ ታፍነው ባለቁበት የኤሴክስ እንግሊዝ አደጋ ተጠርጣሪ ናቸው የተባሉ ሁለት ሰዎችን መያዟን ቪየትናም አስታወቀች። ምርመራዎቹና አደኖቹ እየተካሄዱ ያሉት ማስተላለፊያ መስመር ናቸው በሚባሉት ቻይና፣ አይርላንድና ቤልጂግ ውስጥም መሆኑ ተገልጿል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርዝ በ25 ሜትር ባንድ በ1240 ኪሎ ኸርዝ በ31 ሜትር ባንድ በ9485 ኪሎ ኸርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ ጥቅምት 22 2011 ዓመተ ምህረት ምሽት ፕሮግራም ነው። አሁን ውይይት በወቅታዊ የኢትዮጵያ ጉዳዮች ዙሪያ የአዲሲቷ ኢትዮጵያ የጋራ ንቅናቄ በተባለው ድርጅት ሰላምና ደህንነት በኢትዮጵያ በሚል ርዕስ ባለፈው ሐሙስ ጥቅምት 19 2012 ዓ ም በዋሽንግተን ዲሲው ብሔራዊ የፕሬስ ክለብ ዓለም አቀፍ መገናኛ ብዙኃንን የጠራበትን ጋዜጣዊ መግለጫ ተንተርሶ የተካሄደ ውይይት ነው። ባለፈው ሳምንት በተለያዩ የኢትዮጵያ ክፍሎች ፍጹም ተሰምቶ የማይታወቅና ከኢትዮጵያዊ ወጋችንና ማንነታችን ጋር የማይገናኝ ግፍና እጅግ አሰቃቂ የግፍ ግድያዎች ተፈጽመዋል ያለው መግለጫው፣ አገሪቱን ወደ አስከፊ እልቂት እየገፋት እንደሆነ በግልጽ ይታያል። ይህም የዓለም ማህበረሰብን አስቸኳይ ትኩረት ይሻል ሲል አሳስቧል። ጋዜጣዊ መግለጫውን ከሰጡት አራት ኢትዮጵያውያን ለምሽቱ ሶስቱን አግኝተን አወያይተናል። እንግዶቹን ያወያየው አሉላ ከበደ ነው። ተወያዮቹ ራሳቸውን በሚያስተዋውቁበት ይጀምራል። ው ባንክ ሜትሮ ይባላሉ። የአዲስ ህዋ ኢትዮጵያ የጋራ ቅምባል ድርጅት የሰብአዊ መብት ድርጅት መሰራ ዋና ዳይሬክተር ከጋሻ ለኢትዮጵያ የሚባል የሲቪክ ማህበር አባል ነኝ። አብዛኛው ሰብአዊ መብቶች ከሁሉም ጋር ከነባንክም ከሌሎችም ጋር አብረን እንሰራለን። ንግስ ዋቀዮ እባላለሁ። በዚሁ በአሜሪካ ነገር በኦፍሲ በዶክተር መራራ ጉዲን ውጭው ክንፍ ሰፖርት ላይ ነው። ከአቶ ኦባንግ ጋር በጋራ ጉዳዮች ላይ አዲሱ ኢትዮጵያ ውስጥ ተሳታፊ በመሆን ለረጅም ጊዜ እያለሁ አቶ ኦባንግ ሜቶ አቶ ነጌሶ አቀዮ አቶ ነጋሲ በየነ፣ እንግዶቼ ሁላችሁንም ለጊዜያችሁ አመሰግናለሁ። ሶስት እንግዶች መስመር ላይ አላችሁ። ከትላንት በስቲያ ሐሙስ በዋሽንግተን ዲሲው የፕሬስ ክለብ በኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረ ዓለም አቀፍ የመገናኛ ብዙሀንም የተጋበዙበት ጋዜጣዊ መግለጫ ሰጥታችኋል። በዚህ ጋዜጣዊ መግለጫ ላይ ካነሳችሁት አንድ መንደርደሪያ ልውሰድና በዛ ጋዜጣዊ መግለጫ ላይ ለመሳተፍ ምክንያት የሆናችሁን የየበኩላችሁን ሀሳብ ወስዳለሁ። ከ27 የግፍ የሰቆቃና የመከራ ዓመታት በኋላ ኢትዮጵያ ውስጥ ማንም ሊክደው የማይችል ለውጥ ተከስቷል። ሆኖም ግን ላለፉት ሶስት አስርተ ዓመታት ያህል ሲዘራ የነበረው የዘር ፖለቲካና መንግሥታዊ አወቃቀር አገራችንን ከአንድ ጽንፍ ወደ ሌላ እያላጋት በሚሊዮን ለሚቆጠሩ መፈናቀል በሺዎች የሚቆጠሩትን ደግሞ ለጉዳት ለሞትና ለእንግልት ዳርጓል ይላል ከጋዜጣዊ መግለጫችሁ ጋር ተያይዘው የወጣ ጽሁፍ ይህም ለውጡ በተፈለገበት ፍጥነት እንዳይሄድ የገታ ብቻ ሳይሆን አገሪቷን ለከፋ እርስ በርስ እልቂት እያዘጋጃት ያለ ይመስላል ይላል ይህ በመንደርደሪያችሁ የተገለጸ ነው አቶ ኦባንግ ከርሶ ልጀምር በጋዜጣዊ መግለጫችሁ ምንድን ነው ለማሳካት የሞከራችሁት ምንስ አደረጋችሁ? ቴንክ ዩ ቴንክ ዩ ዋናው ስሌ መጀመሪያ ሬሊ የሐዘን መግለጽ ይፈልጋሉ ቅብኖ በሁንመት ባለፈው ሳምንት ከሰባ ስምንት በላይ የእኛ ወንድማማቾቻችን እየሞቱ አሉ እና ከአራት መቶ በላይ እየተቆሰሉ ሰዎች አሉ እና የሞቱ ሰዎች ወንድማዎቻችንን እና በአሁን በህይወት የሌሉ ማለት ነው። እነሱም መርሳት የለበትም። ነሱ በቃ ነፍሳቸው ደግሞ እንድማርቅ ና በዛ ሊጀመር ማለት ነው። ይህን ያዘን መግለጽ ነው። ከዛ ውጭም ግን እንደዛ የመሰለ ግድያ ያዝን ብሎ ግድያ አይደለም። በጣም አሳዛኝ ነው። በእኛ ታሪክ እንኳን የማይሰማ የማይታቁ ነገር ነው። ሁላችንን ኢትዮጵያዊ ብቻ መሆን ሳይሆን ሰው ህሊና ያለ ሰው በሀገራችን የተደረገው ክፎት አንዳንዱ የማይረሳ ነገር ነው እና በዚህ ላይ ደግሞ ዝም ብሎ ው ግድያ አይደለም። ሰዎች እንዳሉ ይአንታያቢ ሰላም ሰልፍ ይላል አይደለም። ግን ሰላም ሰልፍ አይደለም እና ግጭጥ አይደለም። መገን ግድያ ነው እንጂ ሊሰጥ አይደለም። የሞቱ ሰዎች ደግሞ ከዚህ ሰባት ስምንት በላይ ሰዎቹ የሞቱ ሰዎች ዝም ብሎ በቴድን በሚኑ አይደለም የተገደለበት በጣም የፊል ያሳዛኝ የሆነው በዱላው በብላው በድንጋዩ ኢቨን በየቦታ ራሱ ያገኘን ማለት ነው እና ከአረር ከብዙ ቦታዎቹ የተደረሰው የደረሰው ነገር በጣም ነው እንያዘን እንደ ማንም ኢትዮጵያ ማለት ነው። ያም ሆነም ግን አገሮ የሚሄደበት ቦታም የአንዳንድ ጊዜ ሶሳይቲ የሚኖሩ በጠስፋና ሲኩሪቲ ሀገራችንን አሁን ያለ ጠስፋ ኦልሞስት እየጠፋ ነው። ሌላ ደግሞ ሲኩሪቲ እየጠፋ ነው። የደህንነት ዋስትና እየጠፋ ነው። ሰዎች ለአደጋ የሚዳረጉበት ሁኔታ እየበረከተ ነው። በሌላ በኩል ደግሞ ይሄ ነገር የሚሄደበት በብዙ ሀገሮች ከዚህ በፊት አይተናል። አሁን ለምሳሌ እንደ ሆሎኮስት ሲጀመር ምንድን ነው? ሆሎኮስት እኮ ሆሎኮስት የሚሉት አቶ ባንክ በዘር ላይ የተነጣጠረ ይልቁንም ደግሞ በእስራኤላውያን የዘር ፍጅት ያስከተለውን ጉዳት ነው እያነሱ ያሉት። አዎ እሱ ሲጀምር እኮ በየነው ጋስ ቸምበር አይደለም፣ በጥላቻ ኳንኳን መጀመሪያ ጥላቻ ነው እየጀመረው። እና ጥቂት ነ ሲጀመር እየተጀመረ ከዛ በኋላ እንደ ሩዋንዳ ብ ሲጀመር ደሞ ዝም ብለው አይደለም። እና ሰው ልጅን በየቦታ ችግሮቹ ያሉ ሩዋንዳ እንዲበል፣ ዩጎዝላቪያ እንዲበል እንደዚህ የሆነ ነው የእርስ ራሳቸን መገዳደል ማለት ነው። እና የዘር መጥፋት ሲጀመር እንደዚህ ነው እየተጀመረ የሆነ ጎረቤት ከጎረቤት እና መንግስቱ ሳይሆን ሰው ጎረቤት ከጎረቤት ርስ ራሳቸው ሲገደሉ በጣም አሳዛኝ ነው። እንደዛ ካወቅን ምልክት እያየ ነው የአንዴ አመት በፊት ሻሸመኔ አንድ የሆነ የኛ ወታት ገድሎ ተሰቅሎ ኢቭን የታሰሩ ሰዎች ምን እንደሆነ አናቅም። የቡራዩ ሀይቴናል እስኪ ዛሬ ሁሉም ባለፈው አስራ ስድስት ወር የደረሰው የሀገራችን ያለን ነው። ርስ ራሳችን ህዝባችን ማባላት በጣም አሳዛኝ። የእኛ ደግሞ ዝም አንለም። የእኛ ድርጅት የምንቆሙ ለሁሉም መላ ኢትዮጵያ ነው ሁላችን ሚሉ ምንድን አንድ ሁላችን ነሳን ካልወጣን አንድ ሰው ለሰለሆን አልችልም

ይዚ ወደዛ መንገድ እንድንቀጥል ድጋፍ እንዲያገኙ ነው። እና የመጨረሻ አራተኛው ሁሉም እኛ ኢትዮጵያውያን ማንነታችን እንዳንረሳ፣ እኛ አብረው የኖረ ስብን ኖረናል፣ የኖረን ለወደፊት እንኖራለን። እና ህዝባችን እንዳንረሳ እና በየቦታ ሰው መገደል ያለ አግባብም ክፉ ነገር ነው እና በአብሮ እንድን ይቆማል። አብሮነት የሚቃወም ሰው የለም። ሰው ልጅ ቀርቶ እንስሳ በአብሮ ነው መሄዱ ና ይህ የዘር ፖለቲካ ውስጣችን ስለገባ ከዚያ መንገድ እንዳንሄድ ነው ዋና የኛ ምልክቱ እንደዚህ ፕረስ ያደርግ ነበር። መልካም የዚህ ጋዜጣዊ መግለጫ አራት አላማዎች አቶ ባንግ አስረድተውናል። አቶ ነጋሴ ወደ እርሶ ልሻገር። በእርሶስ በኩል በዚህ ጋዜጣዊ መግለጫ እንደምን ተሳተፉ? ምንስ አይነት መልእክቶች እንዲተላለፉ ለማድረግ ሞከሩ? እሺ እንግዲህ መጀመሪያ አገራችን ነው ብለው የዕለታዊ ህይወታቸው ለማሸነፍ ላይና ታች እያሉ ባሉበት በጽንፈኞች ህይወታቸውና ንብረታቸው ላጡት ኢትዮጵያውያን ሀዘኔ ጥልቅ መሆኑን ለመግለጽ ወዳለሁ። ሁለተኛ፣ ህብረትና አንድነት ደግሞ የህግ የበላይነትም ለሁላችንም ለማንም ኢትዮጵያዊ እንኳና ኢትዮጵያዊና በአለም ደረጃም እንዲኖር መታገል አስፈላጊ መሆኑን አምናለሁ። እኩልነት እንዲኖር ሰላማዊ በሆነ መንገድ መግለጽ ሲገባ የጎረቤትን ህይወትና ንብረትን ማጥፋት ከሰውነት የወጡ የጽንፈኞች ድርጊት እንጂ በሀያ አንደኛው ክፍለ ዘመን አስፈላጊነት እንደሌለው የታወቀ ነው እና እኔ ደግሞ ሁሉ ጊዜ ማለት በግሌ እዛ የተሳተፍኩበት ምክንያት አዝማሚያው ካአሁን በፊት ለሀያ ሰባት አመት የታገል ነው ክልል በቋንቋ ሰውን በሰው እንደ ሰው ከማሰብ ይልቅ በቋንቋ በአንድ ማንነት ብቻ አንዲት መዞ እችም ቋንቋ ከልሎ እርስ በርሱ ወደማይተማመንበት ደረጃ እና በስልጣን የነበረው መንግስትም እድሜው እንዲራዘም እርስ በርስ በማጋጨት ነበረ። መፍትሄ ሌላ ፌዴራሊዝምም የተለያዩ ፌዴራሊዝም አይነቶች እንዳሉ ሆኖ ይሄ ግን አሁን በጣም አሳሳብ የሆነበት ትንሽ እፎይታ ሰጥቶን ነበረ። ለውጡ በኢትዮጵያዊነት እና የኢትዮጵያ ሀገራችን ደግሞ የብዙ ዘመናት ውጤት የአያቶቻችን ደም እና አጥንት የተገነባች ሀገር በመሆኗ በዚህ ምክንያት ኢትዮጵያዊነት የሚስፋፋበት እግዚአብሔርን የምናመልክበት ደርሰናል ብለን ደስ ብሎን ነበረ። አሁን ደግሞ አሳሳቢ የሆነ ደረጃ ስለደረሰ ሕዝባችን እንደ አንድ ሰው እንደ ሰው እንዲከባበር እና ጎረቤቱም ኢትዮጵያዊ በኢትዮጵያዊነቱም እንዲግባባ ችግር ካለም ደግሞ ተወያይቶ እንዲፈታ ይህንን መልዕክት ለማስተላለፍ እና ያለውን የወረወረ ፈሪ አይባልም እንደሚባለው የተቻለንን ለማድረግ ነው እዚያ የተሳተፍኩት። አቶ ነጌሶ ዋቀዮ እርሶም እንደ አቶ ባንግና አቶ ነጋሲ በጋዜጣዊ መግለጫው ተሳትፈዋል። ቀደም ብሎ እንደተገለጸው በተለይ በቅርቡ በኢትዮጵያ የተለያዩ አካባቢዎች የታዩት ዘውግን የለዩ የሃይማኖት ቀለምም እያያዘ የመጣ የአንድን እምነት ተከታዮች ለማጥቃት የተነጣጠረ ነው የሚል ብዙዎች ያለቁበትን እጅግ ዘግናኝ የሆነ ተመልክተናል። ይኸው ጉዳይ ለእናንተም ጋዜጣዊ መግለጫ ምክንያት መሆኑ ተገልጿል። እስኪ በርሶ በኩል የተሰማትን የተመለከቱትንም፣ እንዲሁም ቀደም ብሎ እንደተገለጸው ለዓለም አቀፉ ማህበረሰብ ማህበረሰብና ለዓለም የመገናኛ ብዙሀን እንዲደርስ ያካፈሉትን ሀሳብ ለአድማጮቻችን ያጋሩ። በጣም አመሰግናለሁ ሉላ። ይሄ በእውነቱ አዲስ የምንሰራው ስራ አልነበረም። ከዚህ በፊትም ለህዝባችን ለሀገራችን ያለንን ፕርስፔክቲቭ ወይም አመለካከት በተለያየ ጊዜ ስናስተላልፍ ነበር። አሁን ደግሞ ሁኔታዎች ጥሩ እየሄዱ ሳለ ወደ ላልተፈለገ አቅጣጫ የማዞርና የማውረድ አስተሳሰብ የተገነዘብንበት ሳምንት ነበር። ህዝባችንን ለማስታወስና ሌሎችም የድጋፍ ሀገራት በምን አይነት መልኩ ሊገነዘቡት እንደሚገባ ይህንኑ ለማሳወቅ ነበር ሀሳባችን። ህዝባችን ሊገነዘብ የሚገባው አንደኛው ነገር አድሚኒስትሬቲቭ ወይም ደግሞ የአስተዳደር ብልሹነትን ማሻሻል ነበር ለሁላችንም የሚሰራ ለሀገራችንም አንድ ላይ አድርጎ የሚያስተዳድር መሪዎችን መፍጠር እና አሁን በታየው መሰረት ደግሞ የማውረድ ሀሳቦች አሉ እና ጎረቤት ከጎረቤት ዘር እየቆጠሩ የጥቃት ኢላማ የማደራረግ አይነት ሁኔታዎች በጣም አሳፋሪ እና እጅግ የወረደ አስተሳሰብ ነው። ህዝባችን ከዚህ ጋር እንዳይወርድ እና እነዚህን ነገሮች ደግሞ ህዝቡ ለይቶ እንዲያውቅ በጣም የጥፋት ወንጀለኝነት ነው። ወደ ታች ወርዶ የህዝብን ማጥቃት፣ የህዝብን ንብረት ማጥቃት የማንም ይሁን በማንም ይሁን ያለን አንድ ሀገር ነው። የተለያዩ ቦታዎች ያሉ አድሚኒስትሬቲቭ አካባቢዎች ለአስተዳደር እንዲመቹ ተብሎ የተሸነሸኑ እንጂ የተለያየ ሀገር ኖሮን አይደለም። ከዚህ አንፃር ህዝቡ ጥልቅ የሆነ ግንዛቤ እንዲያገኝና በዚሁ በ የተለያዩ የግላዊ ፍላጎት እና ፕሬሽር ግሩፕ ሰዎችን ላልተፈለገ አቅጣጫ ራሳቸውን የሚያነሳሱ የሚያነሳሱ ተጽዕኖ የሚያነሳሱና የሚነዱ አይነት ሁኔታ ነው የምታየው እና ህዝቡ ይሄንን ተከትሎ ማሄድ እንደሌለበት ግንዛቤ ማስጨበጡ እጅግ በጣም አስፈላጊ ነው። ምክንያቱም በዙሪያችን ያሉት አገራት ሁሉ ፌል አድርጓል፣ ከሶማሊያ ጭምር ሱዳንን ጨምሮ እዛች ያለች ሀገር ነፍስ ያላት ሀገር ብትኖር ሀገራችን ብቻ ነች እና ሁኔታዎችን ከዚህ አንጻር ህዝባችን እንዲገነዘብ ለመንግስት ደግሞ መዋቅራዊ ማሻሻዎችን የሚያዘጋጅበትና የፖሊሲ ለውጥን የሚያዘጋጅበትን ጊዜ እንዲሰጥ ወይም ግሬስ ፔሬድ ያለው መንግስት ሄደዋል። የነበረው ይሄ አሁን ሲመጣ ደግሞ ዝግጅት አስፈልገዋል። የፖሊሲ ለውጦችን ማስተካከል እና ወደ ህዝብ አቅርቦ የማወያየት ያንን ወደ ፓርላማ አስገብተው ህግ አድርጎ እንዲጸድቅ አስደረገ፣ ወደ ህዝብ መልሶ ስራ ላይ እንዲውል ለማድረግ ጊዜ ያስፈልጋል እና የተለያዩ ሰዎች በምርጫ ይላሉ፣ የተለያየ ነገር ይላሉ። ግን ያ ነገር ያለ ዝግጅት የሚደረግና ጊዜ የማይፈልግ አይሆንም። ስለዚህ ህዝቡ ከዛ አንጻር ግንዛቤ አግኝቶ መንግስትም የፖሊሲ ለውጦችን የሚያመጣበት ህዝባችንም ደግሞ ሀሳብ እያመጣ የሚያንሸራሽርበት ጊዜ ወስደን ለአንድና ለመጨረሻ ጊዜ ለሀገራችን መጥና በተሻለ መልኩ የሚሆን ፖሊሲ ለማቅረጽ እንዲመች ሀሳባዊ ግንዛቤ ለማስጨበጥ ነው። ሳክሰስ ወይንም ደግሞ ግቡ መጥቷል ብለን እናምናለን። ግን ዋናና ቀጥተኛ መልዕክት ማስተላለፍ የፈለግነው ለህዝባችንና ለአገራችን ደግመን ለማስታወስ ፈልገን ነው። መልካም፣ አሁን በመጨረሻው ከተናገሩት ሀሳብ እንወስዳለን። ወደ ኋላ መለሳለሁ። ከእርሶ ጀምራለሁ። ለሁላችንም የሚሰራ አስተዳደርና መሪዎችን መፍጠር ብለዋል አቶ ነጌሶ። በዚህ ሰዓት ለሚከታተሏችሁ አራተኛውን ሰው አቶ ኦባንግ እንዳዘጋጅ ይነግሩናል። አራት ኢትዮጵያውያን በጋዜጣዊ መግለጫው ተገኝታችኋል። ውክልናችሁም ከተለያየ ብሔረሰብ የምትወለዱ ናችሁና እስኪ የአፍ መፍቻ ቋንቋችሁ ከሆነ ባጭሩ በዚህ ሰዓት ለሚሰሟችሁ ይልቁንም በነኚህ ጥቃቶች የተሳተፉት አብዛኞቹ ወጣቶች እንደመሆናቸው አቶ ነጋሲ የኦሮምኛ ቋንቋ ይናገሩ ከሆነ በኦሮምኛ ባጭሩ ብለው ለነኚህ ወጣቶች የሚያደርሱትን መልእክት ለአማርኛ አድማጮቻችን ቢተረጉሙ። አቶ ነጋሲም እንደዚሁ፣ አቶ ባንግም በተመሳሳይ ከእርሶ ልጀምር። አቶ ነጌሰው ገለቱሚ አዎን ጀቹ በርባዱ ኡመኒ yeroo daya sabab sab biyya keessa biya san kai sa waling jira ta yara wani amma masirrai su barbada mu bushcinsaf ademsa halabiye san አለ አዳዳቲን ከራ አዳዳቲን ካኒ ፌድኢፍ ያድ አዳዳ አመሰግናለሁ። የተከበርኩ የሀገር ህዝብና ወጣቶች በአሁኑ ወቅት ሀገራችን ያለችበትን ሁኔታ ግንዛቤ ውስጥ በማስገባት የተሰማንን ስለማንጸባረቅና ሀሳባችን ለመካፈል እዚህ ተገኝተናል። በዚህም መሰረት ወደ ወረደ ሀሳብ ራሳችን እንደማናወርድና የማያስፈልግ አካሄድ ተከትለን ማሄድ እንደሌለብን በዚሁ አብክሬ ለማስገንዘብ እወዳለሁ። ህዝባችንና ሀገራችን ለዘላለምና ለተወሰኑ ለተወሰነ ጊዜ ሳይሆን ለረጅም ጊዜ አብሮ ተስማምቶ በአንድነት የኖሮና ህዝባዊና ማህበራዊ ህይወቱን ሲያካፍል ይኖረ ህዝብ በመሆኑ በዚሁ ቀጣይነት የተበላሽ አስተዳደር እያሻሻልን ምን ማድረግ እንዳለብን አብረን እየተመካከርን የምንሄድበት እንጂ ተመልሰን ቁልቁል የምንወርድበት ሁኔታ ሊኖር አይገባም። ይህንን ለማሻሻል እና ለማድረግ ደግሞ ለመንግስት ግሬስ ፔሬድ ፈረንጆች እንደሚሉት ጊዜ ሰጥተን የፖሊሲ ለውጦችን መንግስት እንዲያዘጋጅና ከመንግስት ጋርም መፍትሄዎችን የማፈላለግ አቅጣጫ እንድንይዝና እንድንጓዝ አብክሬ መልእክት ማስተላለፍ እወዳለሁ። በጣም አመሰግናለሁ። እኔም አመሰግናለሁ አቶ ነጌሶ በተመሳሳይ አቶ ነጋሲ ትግርኛ ቋንቋ ይናገራሉ በቅድሚያ አልተሳሳትም እሺ ለትግርኛ ቋንቋ ተናጋሪ ኢትዮጵያውያን ቀደም ብሎ በአማርኛ የተወያያችሁበትን ይልቁንም ደግሞ ለአለም አቀፉ ማህበረሰብ ልታደርሱ የሞከራችሁትን ባህል የመገናኛ ብዙሀኑን አለም አቀፍ መገናኛ ብዙሀኑን ና ለሰብአዊ መብት የቆሙ ቀደም ብሎ አቶ ባንክ እንዳሉ የዩናይት ስቴትስ ምክር ቤት አባላትን ጨምሮ መልእክታችሁ እንዲደርስ ያደረጋችሁት ያሳሰባችሁን ጉዳይ እስኪ ባጭሩ ለትግርኛ ተናጋሪ ኢትዮጵያውያን ይግለጹና መልሰው በአማርኛ ይሉልኛል። እሺ አመሰግናለሁ መጀመሪያ ለትግርኛ ልትናገሩ አሕዋተይ ሓደ ብጣዕሚ ኣተሓሳሳቢ ዝኮነ ንኩልና ለይጠቅም ብዘርኢ ጥራይ ወይ ዶ ብናይ ቋንቋ ዝተናገርካዮ ሓደ ማንነት ብዙሕ እዩ ናይ ሰብ ማንነት ብብዙሕ እዩ ዝዝርዘር ግን ካብ ሓንቲ ቋንቋ ጥራይ መሰረት ብምግባር ብዝተገበረ ትክልል ዝበሃል ክልል ክበሃል ከሎ ቋንቋ በአጭሩ ያልኩት አሁኑ ደረጃ በዚህ በክልል የመጣው ነገር ለሁሉም ማንም ኢትዮጵያዊ ይጎዳል። በአብዛኛው ከትግራይ ልጆችም ለምሳሌ አሁን ከፌዴራል ጋቨርንመንት ቲፒኤልፍ ተባ ስለተባረረ ትግራይ ትገነጠላት፣ መገጠል አለባት ምናምን የሚባለው ጫጫታም ኢትዮጵያ ማንም መስርቷት ነው እና እኛ ከመሰረት ነው ከቤታችን የምንወጣው። ስለዚህ እሱ ሳይሆን መፍትሄው መፍትሄው ለሁላችንን የምትሆን ኢትዮጵያ መመስረቱ ላይ እና መብታችንን እንዲከበር መታገል ነው መፍትሄው፣ እንጂ ስለተገነጠን የሚመጣ ዲሞክራሲ የሚመጣ የመብት መከበር አይኖርም። ለምሳሌም ኤርትራን መውሰድ ይቻላል። ኤርትራ ተገንጥላለች፣ ግን የሕዝቡ ነጻነት አገኘ ወይ የሚለው ጥያቄን ይህን እያስተሳሰም ለወጣቱ፣ ወጣቱም ያንተ ጊዜና የወደፊት ያንተ ጊዜ ስለሆነ በመወያየትና ለእኩልነት በመታገል እንጂ በመገንጠል የሚፈታ ችግር የለም ነው የሚለው።

የሻሌ ለጋምቤላ ውጪ ልጆች ያስተላለፉ ላይ ከኢትዮጵያ ውነት ውስጥ ሌላ ማንነታችን የለንም። ጋምቤላ ኢትዮጵያ ውስጥ ስለሆነም እንደማንም ኢትዮጵያውያን ማንነታችንን ከኢትዮጵያ ውስጥ ሌላ ማንነት የለንም። ይሄ ብሔር ሊኖር ይችላል፣ ግን ብሔራችንን ማንነታችን አይሆንም። አሁን ለምሳሌም በየ ቦታኛ ስንኖር ሁላችን አንድ እያደረገን ምሬታችን ነው እንጂ ብሔራችን አይደለም መሬታችን ቢሆን አብሮን አኖርም ነበርና። እና ለገንቤላ ልጆች ያልኩት በቅርብ ጊዜ ትላንትም ያረክንን ስፔሻሊ ለውጭ ዜጎች ሚዲያ ፖሊሲ ሜከሮች ኦርጋናይዜሽኖቹ እና ደግሞ ከዚህ ከዚህ በፊት እንደ ገንቤላው ስፔሻሊ አኝዋኮች በተለይ የዛሬ አስራ አምስት አመት በፊት ሰዎች አኝዋኮቹ ከብት እየታደሩ በቤታቸው ያንን እኛን በብቅል አላምን እስኔ ጭምር ከዛ በኋላ ነው አኛዋኮቹ ብቻቸው ነሳ አይወጣም። ሁሉም ነሳ ኢትዮጵያን ወጣ ነጫ ካሏችሁት ሌዛ ነው ይህ ድርጅት የጀመርኩት ሌዛ ነው ከሌላ ኢትዮጵያዊያን ታገልኩት ለምን ብባል ኢትዮጵያዊነታችንን እንደ ማንም ሰው ወይ ነው ወር መሳብሮ እኛ አንድ ያደረግን ምድራችን ስለሆነ እናም መተላተል ስንሆን የትን ማንደርሱ እና ደግሞ አሁን ቀንቤላ አንዱ ትልቅ ነገር ያዩት በቃ ዛ በነበርኩበት ጊዜ ኢትዮጵያዊነት አይቼዋለሁ። አሁን ለምሳሌ ወርቅ ቆፋሪዎች ቦታ ስሄድ ከአስራ ስድስት ክልሎች አሉ። ከአምቦ የመጣ ኦሮሞ አለ፣ ከትግሬ የመጣ አለ፣ ጋሞ አለ፣ አማራ አለ። ያ ጋምቤላው የው ጋምቤላ እንደ ሌላ አይደለም። በብሔር አይደለም የተጠራው ጋምቤላ፣ የብሔር አይደለም። በአቅጣጫ ነው ብና በሎኬሽን እና በጂኦግራፊካል ነው። እና ያ ጥሩ ምሳሌ ነው። እኛ ጥሩ ምሳሌ የሆንልንና አሁንም እናንተ ስፔሻሊ ጋምቤላ ውስጥ እያሉ እንደዚህ ችግር ሲፈጠር የነው ባሌሮ ባበሉ ሻሸመኔ በለው፣ ነው ናዝሬት ወይ ደብረዘይት በሉ። እዚያ ጋር ያለ ችግሩ የሁላችን ችግር እና እኛ ራሳችን ኮንትሪቢሽን ማድረግ አለብን። እናም አገሩም በብዛት በብዙትነቱና በትንሹነቱ ሳይሆን እናንተ የጋምቤላ ስንችላል ቁ ጥቂት ብትሆናቸው አቅም እንዳለ እንዳታሰቡ አቅም አላቸው። አገሩም በብዛትም መመዘን አይችልም። እና አሁንም በሚዛን የሚያምኑ ሰዎች ኖሩ። በሚዛን ማለት አሁን ምሳሌ ቀንቤላ አኝዋቆቾ ጥቂት ሊሆኑ ይችላል፣ ግን ጥቂት በመሆናቸው ለዚህ ሀገር ብዙ አስተዋጽኦ መስራት ትችላላቸው። ኦልሞስ እንደ አይኑም አይን ጥናት ትንሽ ናት፣ ግን አይን ያለን ጥቅም ሰው ልጅ ትልቅ ነገር ነው እና እዛ ጋር ያልኩት ልጆቹም እኛ በአሁኑ ሰዓት ሀገራችን ፈተና ላይ ነው። አሁን ደግሞ የምንኖሩበት ወቅቱም ፌል ስቴት ያየ፣ ሱሪያ ያየ ነው፣ ሊቢያ ያየ ነው፣ የመን ያየ ነው። እኛ ሀገር ወደዛ እንዳንሄድ አንድ ስንሆን ብቻ ነው። ይሄ ብሔር መቀናቀኑ ሰዎቹ ጥቂት ናቸው፣ ማጆሪቲ ሰዎች ዝም ስላለን ነው። እና እናንተም ትንሽ ሆናችሁ በሉ እንዳትሆኑ፣ አሁን ያለ ችግር የሁላችን ችግር ነው። ቤታችን እየተቃጠለ ነው። እሳቱ የጀመረው ማን ነው ሳይሆን እኛ ወጣይም እሳቱን እንድናጠፋ እና ሀገራችን ሰላም እንድናመጣም እና እያንዳንዳችን ድርሻችን መውጣት አለበትን እኛም ከብሔራችንን ከክልላችንን ትልቁ ማንነታችንን ኢትዮጵያ ብለታችንን እና እናንተ አይዛችሁ በርቱ ነው። እያልተሳለፍኩት ምልክ ነው። አመሰግናለሁ። በአማርኛ የጀመርነውን ውይይት አፍ በፈታችሁባቸው ሶስት የኢትዮጵያ ቋንቋዎች አኛዋክኛ፣ ኦሮምኛ ና ትግርኛ እነኝህን ቋንቋዎች ለሚናገሩ ኢትዮጵያውያን መልእክታችሁን አድርሳችኋል። አቶ ባንግ ሜቶ፣ አቶ ነጋሲ በየነ፣ አቶ ነጌሶ ዋቀዮ፣ እንግዶቼ ሁላችሁንም ለጊዜያቸው አመሰግናለሁ። ውይይቱ፣ ንግግሩ ይቀጥላል። ያገባኛል በሚል ስሜት እጅግ አሳሳቢና አስጊ የሆነውን ሁኔታ ለመቀየር የምታደርጉትን ጥረት መልሰን በምናረጋቸው ውይይቶችም እንደሚቀጥል ተስፋ አድርጋለሁ። ለአሁኑ ለጊዜያቸው አመሰግናለሁ። እግዜር ስጥልኝ ንክ እናመሰግናለሁ። እናመሰግናለሁ። አሉላን እና እንግዶቹን እናመሰግናለን ከአሜሪካ ድምጽ ራዲዮ ጣቢያ የምተላለፍላችሁ የቅዳሜ ምሽት ዝግጅት ነው እየተከታተላችሁ ያላችሁት ዝግጅቶቻችንን በዌብሳይታችን አማህሪክ ዳት ቪኦ ኤ ኒውስ ዳት ኮም እንዲሁም በፌስቡክ አት ቪኦ ኤ አማህሪክ ላይ ማግኘት ይቻላል በትዊተርም ሃሽታግ ቪኦ ኤ አማህሪክ ብላችሁ ተከተሉን ተነጋገሩ ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ተከታዩ ቅንብር የሙዚቃ ቃና ነው። ዝግጅቱን አቀናብሮ የሚያቀርብላችሁ ደግሞ ደሳለኝ መኮንን ነው ሻ ሰላም፣ ሰላም፣ ሰላም ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች በያላችሁበት የክብር ሰላምታ የደረሳችሁ በዛሬው ፕሮግራም የተመረጡ የሀገረሰብ ማለትም የካንትሪ ዜማዎችን ይዤላችሁ ቀርብ ያለሁኝ መልካም የሙዚቃ ድምጫ እየተመኘሁ በቀጥታ ወደ ሙዚቃዎቹ እናምራ። እየሰማችሁት ያላችሁት ሆፕ ዩጌት ሎንሊ ቱናይት የተሰኘውን የኮል ስዊንደር ዜና Baby, taste the moon shining You got me hooked and hooked for a while. If you got a bottle you ain't open yet, and an empty spot beside you in your bed, if you got some room for a little regret, let me know, girl. I've already left, yeah. If you're feeling what I'm feeling, let's mix it up. You got my number, baby. burning ጌት ኦንሊ ቱናይት በተሰኘው በኮልስ ዌንደል ዜማ ነው የምሽት ፕሮግራማችንን የጀመርነው። ኮልስ ዌንደል የታወቀ የሀገረ ሰብ ዜማ አቀንቃይ ሲሆን ሶስት የስቱዲዮ አልበሞችን በዋርነር ብሮስ የቅጅ ካምፓኒ አማካይነት በገበያ ላይ አውሏል። ኮል የተዋጣለት የዜማ ደራሲም ነው። ለታዋቂ ድምጸውያን፣ ለግሬ ካምበል፣ ለስካቲ መከሪ እና ለሉክ ብራየን ሙዚቃዎችን ጽፎ ሰጥቷል። ድምፀውያኑም ዜማዎቹን ተጫውተው ዜማዎቹ እጅግ የተደነቁና የተወደዱ ሆነዋል። ሉክ ብራየንን ከነሳ አይቀር እስቲ But my guitar, Swindle. It's Luke It's a roller coaster. It's Senor Zema, She had a cross around her neck And a flower in her hand That I picked from the side of Thomas Drive ሮለር ኮስተር እያለህ ሉክ ብራይን የተጫወተውን ዜማ ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ቤስት ዴይ ኦፍ ዮር ላይፍ የተሰኘውን የኬሊ ፒክለርን ዜማ ይሆናል። A look at it. ቤስት ዴይ ኦፍ ዩር ላይፍ የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥ ነው። የኖርት ካሮላይና ግዛት ተወላጅ የሆነችው ኬሊ ፒክለር በአምስተኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድራ ስድስተኛ ደረጃ መውጣቷ የሚታወስ ነው። ከገጠር ገበሬ ቤተሰብ የተወለደችው ኬሊ ፒክለር ከዚያን የዘፈን ውድድር በኋላ ሕይወቷ ተቀየረም። ስሞል ታውን ገርል ብላ የሰየመችው የመጀመሪያው አልበሟን እንደ አውሮፓውያን አቆጣጠር በ2006 ዓ.ም አወጣች። በዚህ አልበም ውስጥ ከተካተቱት 11 ዜማዎች መካከል ሶስቱ በካንትሪ ቢልቦርድ ሰንጠረዥ ላይ ተራ በተራ ደረጃ ያዙላት። ከእነዚህ ሶስት ዜማዎች መካከል ቀጥለን የምናደምጠው ዲድንት ኖ ሀውማች አይላቪዩ በፍቅር የተነሳ ልብ የተጎዳ ዓለምም ተዛባ ዲድንት ኖ ሐውማች አይላቪዩ የተሰኘው የተሰኘውን ዜማዋን እናደምጥላል። Well I didn't change my mind. Now here I am trying to make sense of it all. We were best friends, now we don't even talk. You broke my heart. You ripped my world apart. እኔን እኔኑ ብቻ በፍቅር እንደምትፈልገኝ ትነግረኝ ነበር። ታዲያ ምን ነው ዛሬ ሀሳብ ክንቀየርክ እንዴ? እኔ ግን አልቀየርኩም። በሁኔታ ግን ግራ ተጋብቻ ተጋብቻለሁ። ትላንትና ጓደኛሞች ነበርን፣ ዛሬ ደግሞ ለመነጋገር እንኳ አልቻልንም። ልቤን ሰብረህ ዓለም እንድትጨልምብኝ አድርገሃል። ሁሉን ነገሬን ሰጠው፣ እኔነቴን አሳልፌ ሰጠው ዲድንችኖ ሀው ማቻይ ላብዲው የተሰኘውን የኬሊ ፒክለርን ዜማ ነበር ያደመጥ ነው። ኬሊ ፒክለር እስካሁን ሶስት የስቱዲዮ አልበሞችን አውጥታ ሶስቱም አልበሞቿ እጅጉን ተወደውላታል። አድማጮች እያድመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃና ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን አስራ አራት ነው። ኢሜይል ለምታደርጉልን ደግሞ የኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ ያሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችንን እንደገና ልድገምላችሁ ለሙዚቃ ቃና ቮይስ ኦፍ አሜሪካ ሰርቪስ ዋሽንግተን ዲሲ ሰባት ዩስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ልንደውሉልን፣ አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ሙዚቃችን ስንመለስ ለዛሬ ስቱዲዮ ያቸው ከገባሁ በርካታ የሀገረሰብ ዜማዎች መካከል ቀጥለን የምናደምጠው ሲዩ ቱናይት የተሰኘው የስካቲ መክሮሪ ዜማ አንዱ ነው። ከአንቺ ጋር በስልክ ማውራት ደስ ይለኛል። ለሊቱም በሙሉ የአንቺን ድምጽ እየሰማሁ ለሊቱ ቢነጋ ቅር አይለኝም። አንዳንድ ጊዜ ደህናደሪ ብዬሽ ስልኩን ከዘጋ በኋላ Girl, you know I love talking to you on the phone. I can listen to your sweet voice all night long. Sometimes I can get by with the sweet dreams, baby. Good night, but this time. Well, I don't want to spend it alone. So I'm coming over, I hope it's all right. Listen for me pulling the your drive. Look out your window, you see my lights. Baby, yeah, girl, I got to see you tonight. The way the breeze is blowing, blowing. It got me wishing I was holding, holding all to you so tight. Tonight, tonight, tonight. I got a couple hundred pictures of your pretty face. On my phone, on my dash, all over the place. But I would drive a million miles just to see that little smile in real life. Baby, it's worth the drive. You're worth the drive, so I'm coming over. I hope it's alright. Listen for me pulling in your drive. Look out your window, you see my lights, baby. Now girl, I gotta see you tonight. The way the breeze is blowing, blowing it got me wishing I was holding, holding onto you so tight under the. Girl, I gotta see you tonight, tonight, tonight. Whoa. No, I don't care what time it is. I just gotta get a little moonlight kiss. Girl, I can't help it when I feel like this. There's only one thing to do this you. ሲዩቱ ናይት የተሰኘውን የስካቲ መክረሪን ዜማ ነበር ያደመጥ ነው። ስካቲ ቀደም ብላችሁ የሰማችኋት ኬሊ ፒክለር ከተወለደችበት የኖርዝ ካሮላይና ግዛት ነው የተወለደው። ድምፁን ስንሰማው በእድሜ ትልቅ ሰው ይመስላል፣ ግን ገና የ26 ዓመት ወጣት ነው። ስካቲንም የአሜሪካን አይድል የዘፈን ውድድር የፈጠረው ልጅ ነው። በአስረኛው ዙር የአሜሪካን አይድል የዘፈን ውድድር ተወዳድሮ በአንደኝነት ደረጃ አሸንፏል። በዚያን ወቅት የ17 ዓመት ወጣት ነበር። ቀደም ብለን ያደመጥ ነው ሲዩቱ ናይት የተሰኘው ዜማው በካንትሪ ሰንጠረጅ ላይ ከአስር ዜማዎች መካከል አንደኛው ሆኖለታል። ሲዝንስ ቼንጅ ብሎ በመሰየም ባለፈው ዓመት ያወጣው አራተኛው የስቱዲዮ አልበሙ እንደወጣ በቢልቦርድ ሰንጠረዥ ላይ ከአስር ምርጥ አልበሞች መካከል ተካቶለታል። እስቲ በመቀጠል ከዚሁ ተወዳጅ አልበም ውስጥ ፋይፍ ሞር ሚኒትስ የተሰኘውን ዜማውን እናደምጥ። Mama's on the porch yelling, supper's hot. Y'all come and get it We yell five more minutes. At 16, it was 1203, standing at her front door. And Katie's dad said midnight, but we needed just a little more. Yellow light flipping on and off, interrupting that goodnight kissing. Yeah. Fifty yard line. Just the coach and me. After we lost eight, ten to nine. And I cried, man, next time to get in here, I'll have to buy a ticket. Can't you give me five? Coming soon, with so much left to say, I prayed, Lord, I ain't finished, just give us five more. ፋይፍ ሞር ሚኒትስ የተሰኘውን የስካቲ መኮሪን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መገባደዱ እየተቀራረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ ሳራ ኤቨንስ ኤኒዌር እያለች በምትጫወተው ዜማ እሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ፣ በእኔ በኩል ቻው። አመሰግናለሁ ደሳለኝን ለሙዚቃ ቃና ዝግጅቱ። የቅዳሜ ጥቅምት 22 2012 ምሽት ዝግጅታችንን ከማጠቃለላችን በፊት የመጨረሻ ማጠቃለያ ዜና ላሰማችሁ። የአማራን ክልል ገዢ ፓርቲ አዴፓንና ተቃዋሚውን የአማራ ብሔራዊ ንቅናቄ አብንን ጨምሮ የአማራን ሕዝብ ማዕከል አድርገው የሚንቀሳቀሱ የፖለቲካ ፓርቲዎች በጋራ ለመስራት መስማማታቸው ተገለጸ። የአማራ ህዝብ መሠረታዊ ጥያቄዎችና ጥቅሞች ምላሽ እንዲያገኙ አብረው እንደሚሰሩ ፓርቲዎቹ አስታውቀዋል። አዲስ አበባ ውስጥ ዛሬ በተካሄደው የፓርቲዎቹ የምክክር መድረክ ላይ የአዴፓውን ሊቀመንበር ምክትል ጠቅላይ ሚኒስትር ደመቀ መኮንንና የአብኑ ዶክተር ደሳለኝ ጫኔን ጨምሮ የአዴፓ የአብንና፣ የአምስቱ የፖለቲካ ፓርቲዎች ጥምረት መሪዎች፣ ታዋቂ ግለሰቦች፣ የአገር ሽማግሌዎችና የሃይማኖት አባቶች ተሳትፈዋል። አብረው መስራታቸው ወደ ምርጫ አብሮ መግባትን ያካትት አያካትት እንደሆነ ግን ለጊዜው ግልጽ አይደለም። ሰፋ ያለ ዘገባ ይዘን እንመለሳለን። መሐል አዲስ አበባ ላይ የ20 ሺህ የጋራ መኖሪያ ቤቶች ግንባታ ተጀመረ። ስራው በሁለት ዓመታት ይጠናቀቃል ተብሏል። አስር ብሎኮች እንደሚኖሩት የተነገረው 1680 ቤቶችን የሚይዘው የለገሃር የጋራ መኖሪያ ቤቶች ግንባታ ከአራት ሄክታር መሬት ላይ በላይ የሚያርፍ መሆኑ ታውቋል። ግንባታው የሚከናወነው በአስር የስራ ተቋራጮች ሲሆን ሶስት ሺህ የስራ እድሎችን እንደሚፈጥር ተነግሯል። በዚህ ዓመት አምስት መቶ ሺህ የጋራ ቤቶችን በተለያዩ አካባቢዎች ለመሥራትም እየተንቀሳቀሰ ነው። ዜናው በቃ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በራዲዮ መጽሔት ዝግጅታችን እንገናኝ። ለዛሬ በመላ ባልደረቦቻችን ስም ሰናበታችኋለሁ። ያስተናገድኳችሁ ጽዮን ግርማ ነበርኩ። ሰላም በደናደሩ